አንዳንድ የተቃዋሚ ፓርቲ መሪዎች የኢትዮጵያ ፕሬዚዳንት ለፓርላማ ባሰሙት ንግግር አስተያየቶቻቸውን ሰጥተዋል። አንደኛው የሕዝባዊ ትግሉ ውጤት ነው ሲሉ፣ ሌላው ደግሞ መንግሥት ጊዜ ለመግዣ ያሰናዳው ዘዴ ነው ይላሉ። የተወሰኑ ስትራቴጂካዊ ግቦች ያሉት ንግግር እንደሆነ የተነተኑም አሉ። መሪዎቹ ላለው አገራዊ ችግር መፍትሄ ነው ያሉትንም ዝርዝረዋል። መለስካቸው አምሃ ተከታዩ ልኮልናል መስከረም 30 ቀን 2009 ዓ ም የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ ለፓርላማ ያደረጉትን ንግግር አስመልክቶ ቪኦኤ የተለያዩ የተቃዋሚ ፓርቲ መሪዎችን አስተያየት ጠይቆ ነበረ የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉድና አስተያየታቸውን ሲሰጡ በኮንግሬሱም ሆነ በመድረክ አመራር ደረጃ ምንም መደበኛ ግምገማ በንግግሩ ላይ እንዳልተደረገ አስቀድመው ገልጸውልኛል። የሚሰጡትም አስተያየት የራሳቸው ብቻ መሆኑን አስምረውበታል። እንደ ዶክተር መረራ ጉድና አመለካከት የንግግሩ ይዘት በፈረንጆች አባባል ቱ ሊትል ቱ ሌት ማለትም በጣም ትንሽ በጣም የዘገየ ነው። ይሁንና ከንግግሩ አንጻር መንግስት አራት ስትራቴጂ ያለው ይመስላል ይላሉ። አንደኛው አሁንም በቂ ኃይል አለኝ፣ በጉልበት የህዝብን እንቅስቃሴ ማፈን ይችላለሁ፣ አስቸኳይ ጊዜ አዋጁን ስራ ላይ ለማዋል የሚችል አሁንም አቅም አለኝ፣ ጉልበት አለኝ፣ ይህን እንዳትረሱት የሚል ማስጠንቀቂያ ላይ ህዝቡ ለመስጠት የሚሞክር ይመስላል። ሁለተኛው ስትራቴጂ አሁንም በፈረንጆች አባባል ካሮት አንድ ስቲክ የሚሉት እንደሆነ ዶክተር መረራ ያስረዳሉ። በአማርኛ መላና ዱላ እንደማለት ነው። መንግስት በትር ብቻ ሳይሆን ካሮት ምዣለሁ እያለ ነው ይላሉ የኦፌኮ ሊቀመንበር። አክለውም በተለይ የወጣቱን ህይወት ለመለወጥ ኢላማ ያደረገው ይኸው የዱላና መላ ስትራቴጂ ነው ሲሉ ያስረዳሉ። ለአለማችሁ፣ ላሳድጋችሁ፣ ህይወታችሁን ልለውጥላችሁ ተዘጋጅቻለሁ፣ መፍትሄ አምጥቼ በጀ ያለ ይኸው ይሄን ያክል አስር ቢሊዮን ብር ገንዘብ ፕሮጀክት አዘጋጅቼ እየተንቀሳቀስኩ ነው እና ድንጋይ ከምትወረውሩ፣ ከምትራቡ፣ ከምትታሰሩ፣ ከምትሞቱ ከኔ ጋር ተሰለፉ የሚለውን ለወጣቱ በተለይ መልክት ለማስተላለፍ የፈለገ ይመስላል። ሶስተኛው የመንግስት ስትራቴጂ እንደተለወጠና ከእንግዲህ እንደ ድሮ አትመልከቱኝ የሚል ይመስላል ይላሉ። በዚህ ውስጥ የምርጫ ህግን ከማሻሻል ጀምሮ መዋቅራዊ ለውጥ ለማምጣት እየሰራ እንደሆነ መንግስት ሊነግረን ይፈልጋል ብለዋል። በዚህ በሚደረገው የምርጫ ህግ ለውጥ ምክንያትም ተቃዋሚዎች የምክር ቤት መቀመጫዎች እንደሚያገኙና ለዚህም አራት ዓመት እንዲጠብቁ ለተቃዋሚዎቹ መልእክት እንደተላለፈ ያስረዳሉ። አራተኛ ነው ባሉት ስትራቴጂ ደግሞ መንግስት ያለውን ችግር ከውስጥ ወደ ውጭ ያወጣበትና የችግሩ ምንጭ የውጭ ኃይሎች እንደሆኑ ለኢትዮጵያ ህዝብ መልእክት ያስተላለፈበት ይመስላል ብለዋል። ችግሬ ከውስጥ ሳይሆን ከውጭ ኃይላት፣ የኢትዮጵያ የታሪክ ጠላቶች ተቃዋሚዎችን አስተባብሮ መንግስትን ለማዳከምና ሀገሬን ለማፍረስ እየመጡ ስለሆነ ከኔ ጋር ተሰለፍ የሚል መልእክት ለኢትዮጵያ ህዝብ ለማስተላለፍ የፈለገ ይመስላል። እንግዲህ የኤርትራ ጉዳይ የሰለቼ ስለሆነ አሁን ወደ ግብጽ ዞሮ ግብጾች የኢትዮጵያ ተቃዋሚዎችን እየረዱ እያንቀሳቀሱ ነው። ስንት ሺህ ዶላር ለግንቦት ሰባት እየሰጡ ነው። የኦነግ ባንዲራ ሁሉ ለብሶ ከኦነግ ጋር እየተንቀሳቀሱ ነው የሚለውን መልእክት ለኢትዮጵያ ህዝብን ለማስተላለፍ ይመስላል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ እንደገለጹት ደግሞ ፕሬዚዳንቱ ለፓርላማው ያደረጉት ንግግር የህዝባዊ ትግል ያስገኘው ውጤት እንደሆነ ትርጉም ሰጥቷል። የህዝባዊ ተቃውሞ ውጤት ነው ብዬ ነው መወስደው። ምክንያቱም ከዚህ በፊት እንደ ፓርቲም ስንጠይቅ ነበረ፣ የተለያየ የሀገር ሽማግሌዎች ሲጠይቁ ነበረ። እስካሁን መንግስት ጆሮ ዳባል በስ ብሎ ኖሯል። ስለዚህ ይሄ በአጠቃላይ ሲታይ ዝርዝሮቹ ምን ያህል ተፈጻሚ ይሆናሉ የሚለው እንዳለ ሆኖ ያሉትን ችግሮች አምኖ መንግስት ምፍት ይሆናሉ የሚላቸውን ነጥቦች ይዞ መምጣቱ በራሱ የህዝባዊ ትግሉ ውጤት ነው ብዬ ነው። በአሁኑ ጊዜ በሀገሪቱ ያለው ችግሮችና በተለያዩ ስፍራዎች የሚከሰቱ ግጭቶችን አስመልክቶ በፕሬዚዳንቱ ንግግር መለያየታቸውንና አመፅና ግጭቶችን የውጭ ኃይሎች ከሚሸርቡት ሴራ ጋር መያያዙን አቶ የሸዋስ አይቀበሉትም። እንዲያውም ይህ አባባል ይበልጥ ህዝቡን የሚያስቆጣና አመፁን የሚያባብስ ነው ይሉና ይህን በተመለከተ እኮ ደጋግሞ ጠቅላይ ሚኒስትሩ የሱዳን መሪ፣ የግብፅ መሪ፣ የኢትዮጵያ መሪ ሲፈራረሙ ሲጨባበጡ አይተናል። ስለዚህ ያ ድብቅ ነው ማለት ነው። ከነሱ የተለየ ነው የሚሰራው? ማን ነው የሚሰራው? ያንን ያንን ጥያቄ ደ አቅጣጫ ለማስቀየር የሚደረግ ነው ብዬ ነው መወስደው። መፍትሄው የህዝቡን ጥያቄ በስነ ስርዓት መመለስ ነው። ምንም ማምለጫ መንገድ የለም። አሁን የህዝቡ ጥያቄ ትክክለኛ ጥያቄ ነው፣ መመለስ አለበት። የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴ በበኩላቸው ከፕሬዝዳንቱ ንግግር ትኩረት ከሰጧቸው ቁም ነገሮች መካከል አንዱ የምርጫ ህጉ ይሻሻላል ስለሚለው ይመስላል። ይሁንና የዚህን ተግባራዊነት በብርቱ ይጠራጠራሉ። ለተቃዋሚዎች እድል እንደሚሰጥና ተቃዋሚዎችም በዚህ በሚመጣው ምርጫ ውስጥ በፓርላማው ቦታ እንዲኖራቸው ተናግረዋል። እና ያም የሚሆነው ለሚቀጥለው ምርጫ ነገር ግን ችግሩ አራት እና አምስት ዓመት የሚቆይ ችግር ስላልሆነ እኔ እንደሚመስለኝ ይሄም የተስፋ ነገር እንዳው ፋታ ለማግኘት መንግስት ሆነ ብሎ የሚናገረው ነገር ካልሆነ በስተቀር ተግባራዊ ይሆናል ብዬ አልገምትም ለተከሰተው ችግር እንደ አንድ መፍትሄ በፕሬዝዳንቱ ንግግር ስለቀረበው ስለ አስቸኳይ ጊዜ አዋጁ ደግሞ ዶክተር በዛብህ ይህን ብለዋል የኢትዮጵያ ህዝብ ጥያቄ አቅርቧል ለዛ ጥያቄ መንግስት አስቸኳይ መልስ መስጠት ነበረበት። ጉዳዩ ከሚመለከታቸው አካላት ጋር መነጋገርና ለችግሮቹ መፍትሄ ማግኘት ሲገባው መንግስት ግን ይህንን አስቸኳይ አዋጅ ለችግሬ መፍትሄ ይሆናል ብሎ አውጥቷል። ሀገሪቱ በአሁኑ ጊዜ ላሉባት ችግሮች የመፍትሄ ሀሳብ ያሉትን የፓርቲ መሪዎች እዚያም እዚህም ሰንዝረዋል። ሁሉም የሚስማሙበት ግን መፍትሄው መሰረታዊ መሆን እንዳለበት ነው። በዶክተር መረራ አመለካከት የመጀመሪያው የፖለቲካ እስረኞች ያሏቸውን መፍታት፣ በቅርቡ የታወጀውን የአስቸኳይ ጊዜ አዋጅ ማንሳትና ከዚያ በኋላ ወደ መሰረታዊ መፍትሄዎቹ መሄድ የግድ ነው ብለዋል። እዚህ ላይ እንደ ፖለቲካል ሳይንስ ተማሪ ብትጠይቀኝ፣ አሁኑ ያለው ሁኔታ ለመለወጥ አንድ መሰረታዊ ለውጥ ያስፈልጋል። ያ መሰረታዊ ለውጥ ማለት የብሔራዊ አንድነት መንግስት እንዲመሰረት መንገድ ከፍቶ ኢህአዴግ የመጨረሻ ውለታ የሚለው እሱ ሆነ ኢህአዴግ መሪዎች የመጨረሻ ውለታ ለኢትዮጵያ ሕዝብ ብሔራዊ አንድነት መንግስት አቋቁሞ በፍጥነት ወደ ነጻና ፊታዊ ምርጫ ህዝቡን መምራት ነው። ከዛ ውጭ ኔ ምኑም እየታየኝ አለ። በገዥው ፓርቲ በኢህአዴግ በኩል እነዚህ የመፍትሄ ሀሳቦች እስከዛሬ ተቀባይነት ያላቸው አይመስሉም። ከቅርብ ጊዜ ወዲህ በትላላቅ ባለስልጣኖችና በፓርቲው መሪዎች የሚነገረው የሀገሪቱን ችግሮች በኢህአዴግ ውስጥ በሚደረግ ጥልቅ የለውጥ ንቅናቄ መፍታት ይቻላል የሚል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ